ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ ሰላም ጥናትልን የዋዜማ የፖድካስት አድማጮች፣ መላው የዋዜማ ፕሮግራም አዘጋጆች መልካሙን ሁሉ እንመኝላችኋለን። ለሀገር ማሰብ በምን ይገለጻል? የሚል ድፍን ጥያቄ ብናነሳ መቼስ ስለ ሀገር መስማት፣ መወያየት፣ መቆርቆር እያላችሁ መልስ እንደምትሰጡ ተስፋ እናደርጋለን። እኛም ስለ ሀገር ኢትዮጵያ ማውጋቱ፣ መነጋገሩ አንዱ የሀገር ሀሳቢነት መገለጫ ይሆናል ብለን የእናንተንም የእኛንም ሀሳብ ለአደባባይ ለማብቃት በነገራችን ላይ እያልን ርዕስ መርጠን በየሳምንቱ ወደ እናንተ ውይይታችንን እናደርሳለን። ከጆሮአችሁ አልፎ ልባችሁ የሚዘልቅ እንዲሆን ምኞታችን ነው። በየአጋጣሚው አድምጣችሁ አስተያየት የሰጣችሁንን ሁሉ እናመሰግናለን። ዋዜማ ራዲዮ ዶት ኮም፣ ዋዜማ ራዲዮ ዶት ኮም የሚለው ዌብሳይታችን ላይ ገብታችሁ አየር ላይ የዋሉ መሰናዶቻችንን የእናንተን ጆሮ ይጠብቃሉ፣ ታገኛችኋላችሁ። አድምጡ፣ ተሳተፉ፣ አጋሩ። እነሆ ወደ ዛሬው ዝግጅታችን ያለው ገዢው ፓርቲ ኢህአዴግ በኢትዮጵያ ታሪክ ከተፈጠሩና በቅርብ ዘመኑ የሀገሪቱን ሁለንተና የገጽታ ላይ ጉል ሚና ከተጫወቱ የፖለቲካ ተዋናዮች የመሪነቱን ሚና ይይዛል። ኢህአዴግ የአራት በብሔር የተዋቀሩ ድርጅቶች ግንባር ነው። የትግራይን ህዝብ የሚወክለው ህወሓት ከአባል ድርጅቶቹ በእድሜ ብቻ ሳይሆን በስልጣንም የላቀውን ድርሻ ይወስዳል። ረንደውም ያለ ህወሓት ኢህአዴግ ብሎ ነገር የለም። ሌሎቹ የህወሓት የእጅ ሥራ ውጤቶች ናቸው ለይስሙላ የተቀመጡ የራሳቸው ህልውና የሌላቸው ብለው የሚከራከሩ አሉ። በቀዳሚው ሳምንት ውይይታችን የተወሰኑ ሐሳቦችን አንስተን ለመሆኑ ኢህአዴግ ማነው ብለን ተወያይተናል። ለዛሬም ሁለተኛ ክፍል መሰናዷችን የእናንተን ጆሮ ይጠብቃል። ዛሬ ኢህአዴግ የብሔር ጉዳይን እንዴት ይመለከተዋል፣ በተለይ ፓርቲውን ከብሔር ፓርቲነት ወደ ሀገራዊ ወይም ኢትዮጵያዊ ፓርቲነት ለማሸጋገር የተደረገውንና የከሸፈውን ሙከራ ያነሳል። የአድግ የርዮተ ዓለም ጅዋጅዌ እንደወትሮ ሁሉ የተወያዮቻችንን ቀልብ ሳይዝ አልቀረም። ዋይ እና አባዱላ ለምንድን ነው ኦህዴድ ላይ የተጣበቁት የሚለው ነጥብ እኔ ቅድም ካነሳሁት ነው የማየው። የብሔር ድርጅት የሌብነት መደበቂያ ጫካ ነው፣ መሸሸጊያ ጫካ። ይሄንን የብሔር ተኮር አጥም፣ ይሄን የብሔር ተኮር ስትራክቸር ብታፈር ሰው የህዋሃት የበላይነት ይሟሟል ብለው አይሰሙ የዶክተር መራራ ፓርቲ ሊውጠን ይችላል። እኛ የኦሮሞ ድርጅት ብናጠፋ ተብሎ በግልጽ ሲነሳ ሰምቻለሁ። ኦህዴድ የኦህዴድ ችግር የኦሮሞ ብሔረተኝነት ዝቅተኛ መሆን አይደለም። የኦህዴድ ችግር ድርጅቱ በህብረተሰቡ ዘንድ ተአማኒነት ማጣቱ ወቅቱ ይሄ ውሳኔ ተወስኖ ኢህአዴግ እንደ ኢህአዴግ ሊግ ከተደራጁ በኋላ እነዚህ ወጣቶች የኢህአዴግ ሊግ ከተመሰረተ በኋላ በሶስተኛው ሳምንት ለማንም ሳይናገሩ ህዋቶች የህዋት ወጣቶች ሊግ ብለው አዲስ አበባ ላይ አደራጅ በአዴንና ዳሄዴ ግን ወደ ማንነት ሲመጣ ስካር ውስጥ ያሉ ምንም ግልጽ የሆነ ነገር የሌላቸው እንኳን ለህዝቡ ሊያስተላልፉት ለራሳቸውም የማይገባቸው አይደንቲቲ ነው ያላቸው። አሁን በአዴን ምንድን ነው አይደንቲቲው ምንድን በቆይታችን ከምትሰሙት ውይይት የቀነጨብኩትን ነበረ ያስደመጥኳችሁ። ተወያዮቻችን አቶ ኤርሚያስ ለገሰ የመለስ ትሩፋቶች መጽሐፍ ጸሐፊ እና የቀድሞ የኢህአዴግ የድርጅት ጉዳይ ሾም! እንዲሁም የመንግስት የኮሚኒኬሽን ጉዳዮች ሚኒስትር ዴታ የነበረ ስርዓቱ በቃኝ ብሎ እዚህ አሜሪካን አገር በስደት ይኖራል። የዋዜማ ትንታኞች ደረሰ ጌታቸውና መስፍን ነጋሽ አውሮፓና እዚህ አሜሪካ ይገኛሉ። የፕሮግራሙ አዘጋጅ አርጋው አሽኔ እዚህ ዋዜማ ስቱዲዮ ተሰይም ያለው፣ ከፕሮግራማችን ጋር አብራችሁን እንድትቆዩ እጋብዛለሁ። ዋዜማን በማድመጥ የምታጠፉት ጊዜ የሚያስቆጭ እንደማይሆን ተስፋ አደርጋለሁ። ኢህአዴግ እንግዲህ የትናንሽ በየቦታው ያሉ ብሔሮችን እወክላለህ የሚል ፓርቲ ነው። ይሁንና ግን ህብረ ብሔራዊ ፓርቲ እንዲሆን ጥያቄው ባለ ፍገደም ይነሳ ነበር የሚል ከፓርቲው ውስጥ ካሉ ሰዎች ሰምተን እናውቃለን። በአንድ ወቅት በስልጣን ላይ የነበሩት አቶ ተፈራ ዋልዋ በፓርቲው አንድ ስብሰባም ላይ ይህን ጉዳይ አንስተውት ነበረ። በኋላ ግን ተቀባይነት ባለማግኘቱ ምክንያት በዚያው ቀርቷል የሚል ነገር ሰምተናል እና በፓርቲ ውስጥ ያላችሁ ሰዎች ይህንን ጉዳይ በስፋት ተነስቶ ውይይት የተደረገበት ሌላ አጋጣሚ ያለ ወይ? ኢህአዴግን ከብሔር ፓርቲነት ወደ ህብረ ብሔራዊ ፓርቲነት ለማሸጋገር ምን የተደረገ ነገር አለ እስኪ እሱን ንገረን። እንግዲህ የሚገርም ይሄን ፖይንት በጸሐፊ ላይ በተወሰነ መልኩ ጽፌዋለሁ፣ አይታችሁት ከሆነ ጥንስሱ የተጀመረው የምርጫ ዘጠና ሰባት ላይ አንዱ ጎልቶ የወጣው ነጥብ ይሄ ነበረ። በነገራችን ላይ ከምርጫ ዘጠና ሰባት በኋላ በከተሞች በተለይ የታየው ነገር ይሄ የብሄር አስተሳሰብ ያላቸው ህብረተሰቦች እንደሌሉ የሚያሳይ ነገር ነው። አዲስ አበባ ጥሩ ምሳሌ ናት። ቢሾፍቱ ደብረዘይት ጥሩ ምሳሌዎች ናቸው። ባህር ዳር እነዚህ ከተሞች ላይ በተለይ የብሄር አመለካከት በጣም ዲሚኒሽ ያደረገ የማይኖሪቲ አጀንዳ ወደ መሆን ተቀይሮ ነበረ በተግባርም የታየው ይሄንን ነው። ስለዚህ ምን ሀሳብ ይነሳል? በእነዚህ አካባቢዎች በተለይ በአዲስ አበባ ከብሔር የዘለለ አደረጃጀት እንዲኖረን እንግዲህ እንደምታውቁት ኢህአዴግ እንደ ቡድን የተደራጀው የግለሰብ አባል የለው እና ይሄንን የብሔር አደረጃጀት ስከን ወደ ወደ ግለሰቦች በኢህአዴግ ደረጃ የሚታቀፉበት ወይም አንድ ፓርቲ የሚመሰረተበት ነገር መመስረት አለበት የሚል የውስጥ ክርክር ይነሳል። የውስጥ ክርክር ሲነሳ ከምርጫ ዘጠና ሰባት በኋላ እኛ እንዳልኩ የድርጅት ስራ ምንገመግሞ ከአቶ መለስ ጋር ስለነበረ እሱም ይሄን ሀሳብ ደግፎ በአዲስ አበባ በተለይ እንደ ናሙና የብሔር የሚለውን ለጊዜው ትተነው የወጣቶች፣ የሴቶች፣ የነዋሪዎች የሚባል ፎረም እንመስረት የሚል ሀሳብ አነሳ። እንደምታስታውሱት ፎረም የሚባል ነገር ተመስርቶ ነበረ። እና የፎረም የተመሰረተበት አንዱ ምክንያት ይሄ ነው። ወጣቶች ሲባል እንደ ግሩፕ ወጣቶች የትኛውን ብሔር ሳይደረግ ማለት ነው። ነዋሪዎች ሲባል እንደ ነዋሪዎች እንጂ የአማራ ነዋሪ ብሔረሰቦች የምናምን የሚባለው ነገር እንዲቀር ተደረገ። ከዛ ቀጥሎ በሁለተኛ ደረጃ ሊግ የሚባለው አስተሳሰብ መጣ። የሊግ ማለት ያው የወጣቶች እና የሴቶች ክንፍ ነው። ይሄንን ሊግም እንዴት እናደራጅ የሚል ሲነሳ ጥንትሱም አዲስ አበባ ስለነበረ ወደ ሰላሳ ሺህ የሚጠጉ የእኛ ወጣት አባላቶች ጋር እንትም በተንም እኛ ይሄ ኩዌሽነር በተን ሰላሳ ሺህ የሚሆኑ የአዲስ አበባ ወጣት አባላቶች ጋር በምንድን ነው መደራጀት የምትፈልጉት? እንደ ኢህአዴግ ነው መደራጀት የምትፈልጉት፣ ወይ በብሔር ድርጅታችሁ ተደራጅታችሁ ነው የምንመጣው ሲል ያው እንዳያችሁት ከዘጠና ምናምን ፐርሰንት በላይ እኛ የብሔር አደረጃጀት አንፈልግም አሉ። እና ኢቭን ከውስጥም ከኢህአዴግ ውስጥም የከተማ ሰዎች የብሔር አደረጃጀቱን እንደማይፈልጉት ገለጹ። ይሄ ውሳኔ በጉባኤ መጽደቅ ነበረበት። ምክንያቱም ትልቅ የጉባኤ አጀንዳ ሆነ እና በወቅቱ የእኛ አላፊያችን ሬድዋን ሁሴን ነበር፣ ህላወይም ነበረ። እንደ አጀንዳ ይዘነው ወደ ጉባኤ ሄድን። ታስታውስ ከሆነ የአዋሳ ጉባኤ ላይ ነው የተነሳው እና ጉባኤ ላይ የመጀመሪያው ገና ጉባኤው ሲከፈት የተነሳው ይህ አጀንዳ ነው። ሬድዋን ነው ያቀረበው። በጥናታችን መሰረት ከዚያ አልፐርሰንቱ በብሔር መደራጀት አይፈልግም፣ ስለዚህ ውሳኔ ስጡልን የሚል ተነሳ ጉባኤው ላይ ያው እንደም እንግዲህ አጨቃጨቀ። እንዳልኩህ ቅድም ያነሳሁት ነጥብ ምንድን ናት? የብሄር ድርጅት ግለሰቦች፣ አድሬዎች ለምንድን ነው ብሄርን የሚፈልጉት? ዋይ እና አባዱላ ለምንድን ነው ኦህዴድ ላይ የተጣበቁት የሚለው ነጥብ እኔ ቅድም ካነሳሁት ነው የማየው የብሄር ድርጅት የሌብነት መደበቂያ ጫካ ነው፣ መሸሸጊያ ጫካ ነው። ስለዚህ ጠቅላላ የኦህዴድ ምናምን የሚባለው አባል ተቃውሞ አነሳ። በወቅቱ አቶ መለስ ደግሞ ሁኔታዎቹን ስለሚያክ በወቅቱ ያደረገው ነገር ምንድን ነው፣ ኦኬ እዚህ ከምንወስን ለስራ አስፈጻሚ ማንዴት ስጡን የሚል ነገር አነሳ፣ በአዋሳ ጉባኤው ማለት ነው። በኋላ ተፈራ ዋልዋ እንዳልከው ማንዴት ሊሰጥ አይገባም? የጉባኤ ውሳኔ ነው፣ ጉባኤው መወሰን አለበት። ዛሬ ታሪካዊ ውሳኔ ወስነን መውጣት አለብን። የብሔር አደረጃጀት መፍረስ አለበት። ምን በአቋም መከራከር ጀመረ። በኋላ ያው በረከት ታውቀዋለህ፣ ያው ስትራቴጂስት ነው። ውስጥ ገብቶ የብሔር መደራጀት እና ያለመደራጀት ጉዳይ የስትራቴጂ ጉዳይ ነው እና አንድን ዓላማ ለማሳካት የሚቀመጥ ስትራቴጂ ስለሆነ ለስራ አስፈጻሚ ቢሰጥ ችግር የለውም የሚል እንዳለ አለዘበው ቤቱን ማለት ነው እና በኋላ ለስራ አስፈጻሚው ማንዴት እንዲሰጥ ድምጽ ተሰጠ። እንግዲህ እኛም ይብን ሀሳቡን ይዘን የሄድን ሰዎች እጃችንን ለማንዴቱ ለስራ አስፈጻሚ ይሰጡ ብለን ተፈራ ዋልዋ ብቻ ነው እጁን አውጥቶ አይሰጥም ዛሬውኑ የብሔር ድርጅት መፍረስ አለበት ብሎ ያነሳው እና ይሄ ነገር በድርጅት ውስጥ አለ በእንትን ደረጃ እና በኋላ ላይ በተለይ ወደ ወደ አዲስ አበባ ከመጣም በኋላ ትልቅ ኢሹ ሲሆን የተረዳነው ነገር ምንድን ነው አንዱ ኢህአዴግ እንደ ብሔር የተደራጀበት ምክንያት ሌሎች በብሔር የተደራጁትን ድርጅቶች የመፍራት ባህሪ አለው። ላይክ እንግዲህ ኦንኮ ለምሳሌ የዶክተር መራራ ፓርቲ ሊውጠን ይችላል፣ እኛ የኦሮሞ ድርጅት ብናጠፋ ተብሎ በግልጽ ሲነሳ ሰምቻለሁ። ሌሎቹም ጋር ተመሳሳይ ነው። እና የሌሎች ብሔር ድርጅቶችን ከመፍራት የሚመነጭም አይነት ነገር እንዳለው አይቻለሁ እና በተግባር ያየሁት ይሄንን ነው። አርጋው እዚህ ላይ ኤርሚያስ፣ እንደው ዝም ብዬ አንድ ጥያቄ ቢጠይቀና፣ ስለዚህ ስለ ጉባኤው ስለነበሩት ክርክሮች፣ የብሔር አደረጃጀት በሙሉ በአጠቃላይ ይጥፋ የሚል አንድ ወገን ነበረ፣ ግን በብሔሩ መደራጀት የሚፈልግ በብሔራዊ ድርጅቶቹ ይግባ፣ ሌላው ደግሞ ከብሔራዊ ማንነቱ ኮንሲደር ሳይደረግ አባል ይሁን የሚል ኦፕሽን አማራጭ አልቀረበም ነበረ ወይስ ምርጫው ሁለት ብቻ ነበር። በብሔር መደራጀት በቃ የቀረበው ምርጫ ሁለት ነው። እንዳልኩ ተፈራ ዋለዋ እና በተፈራ መስመር የነበርን ሰዎች ቀደም ያልኩኝ ያንጸባረቅ ነው፣ ወደ አንድ ፓርቲ የመምጣት አስተሳሰብ ነው። ግን ፓርቲ ይሁንና ሁሉም ሰው በፓርቲ ይደራጅ የሚለው ነው። ሌላኛው አካል ደግሞ ድርጅቱ ባለበት ይቀጥላል። አሁን ኦህዴድ ብአዴን የሚባለው ይቀጥላል ነው ይሄን ውሳኔ እንዳይወሰን ነው በመሀል አቶ መለስ ገብቶ ማንዴቱን ለስራ አስፈጻሚ ይሰጠን ብሎ ያው ገና ላልተደራጀው ስራ አስፈጻሚ ማንዴት እንዲሰጥ ያደረገው ማለት ነው። እና ይሄ ነው የነበረው። እኔ አንድ ሀሳብ ላንሳ አርጋው ከፈቀድ ጥሩ፣ ቀጥል፣ ደረሰ እንዲሁ ለኤርሚያስ ግብአት እንዲሆነው እኛ እንዲሁ በዋዜማ ላይ ኢህአዴግ ለምንድነው እንደሆነ ህብረ ብሔራዊ የፖለቲካ አደረጃጀት መርጦ የፌዴራል መዋቅሩን አስቀምጦ መወዳደር የማይፈልገው ኦሮሚያን እንደ ክልላዊ መንግስት አስቀምጠ እንደ ፓርቲ ግን ኢህአዴግ ሆነ አንድ ህብረ ብሔራዊ ድርጅት ሆኖ መንቀሳቀስ የማይፈልገው ለምንድን ነው ምንድን ነው የሚያስፈራው ሪስኩ ምንድን ነው በሚል ብዙ ጊዜ የሚጨዋወት ነበረ ስለ አቶ ተፈራ ሞሽን በተለይ ደግሞ ስለ እናንተ ግሩፕ ጥናት መጽሐፉ ሳነብት እዚህ ለኛል ስማቸውን ሁሉ አስታውሰዋለሁ አንተ ሬድዋን ካሚል እና ጸጋዬ ኃይለ ማርያም የሚባል ሰው ሆናችሁ ይህንን ጥናት እንዳቀረባችሁ እና በጠቀስከው መልኩ ለስራ አስፈጻሚ ማንዴት ይሰጡ ተብሎ መጨረሻ የተወሰነው ነገር በግል አባል መሆን የሚፈልግ ሰው ካለ ይግባ ብሎ በኢህአዴግ ደንብ ላይ ማሻሻያ እንዲቀርብ እንደወሰናችሁ፣ ያው የተፈራ ሀሳብ ውድቅ እንደሆነ ሳነብ ሁለት መላምቶች ወደ አይምሮዬ መጥተዋል እና እዚህ ላይ ሪፍሌክት እንድታደርግባቸው ምናልባት መስፍንም አርጋውም ሀሳብ ካላችሁ ብትሉ ደስ ይለኛል። አንደኛው አሁን ቅድም መጽሐፉ ላይ በረከት ስምኦን ነው የብሔር ድርጅት ይፍረስ ብንል እንደነ መረር አይነት ሰዎች ይውጡን ነበረ አለ ብለህ የጠቀስከው እና ስጋት እንዳለ ሜንሽን አረገ ብለኛል። የበረከት ንግግር ምን ያህል ኦቴንቲክ ነው የሚለውን እኔ አላውቅም፣ ግን ከዚህ ውጪ ይሄንን የብሔር ተኮር አጽም ይሄን የብሔር ተኮር ስትራክቸር ብታፈርሰው የህወሓት የበላይነት ይሟሟል ብለው አይሰጉም ወይ? ወጥሃት ህወሓት እንደ ዘውጌ ድርጅት መቀጠል አይችልም። ስለዚህ በኦህዴድ ስብሰባ ላይ፣ በደኢህዴን ስብሰባ ላይ፣ በብአዴን ስብሰባ ላይ የመጣ አጀንዳ ማውረድ ማ ክትልል ፕሬዚደንት ይሁን ማ የፓርላማ አፈጉባኤ ይሁን የሚለውን ድርጅታዊ መስሉን ያጣል። ትልቁን ውቅያኖስ ስንንቀላቀል ትንሿ ወንዛችን ትደርቃለች ብለው አይሰቡም ወይ? ይሄን ሊሆን አይችልም ወይ? ኢህአዴግ ሁልጊዜ ከእንዲህ አይነት በተለይ ከተሜና አዲስ አበባ ከሆኑ ከፍተኛ ትምህርት ከቀመሱ ሰዎችና ይሄ የብሔር ትንተና ወንዝ አያሻግርም ከሚሉ ሰዎች ግፊት እንዲሸሽ የሚያደርገው እዚህ ላይ ምን አመለካከት አለ ለማለት ነው። እኔ እዚህ ላይ ይሄ ጥያቄ ሲነሳ እኔ የኢህአዴግና አባል ድርጅቶች በሁለት ነው የምከፍላቸው። በአንድ ወገን ህውሀትና ኦህዴድ አሉ። በሌላ ወገን ብአዴንና ደህዴቅ አሉ። በህውሀትና በኦህዴድ ዘንድ ቢያንስ እንወክለዋለን በሚሉት ህብረተሰብ ዘንድ ከፍ ያለ የብሔር ማንነት ንቃትና ግንዛቤ እንዲሁ ፍላጎት አለ። በሚገባ ከተያዘ ለየድርጅቶቹ አስተማማኝ ምንድን ነው መሰረት ሊሆን የሚችል የድጋፍ መሰረት ሊሆን የሚችል በቀላሉ ሊነሳሳ የሚችል የብሔር ማንነት ንቃተ ህሊና ያለ ይመስለኛል። ችግሩ ህወሓት በታሪክም ቀደም ሲል በተናገርኳቸው የራሱ አቅሞችም የተነሳ ከህዝቡ ጋር የቀረበ ግንኙነት ነበረው። ስለዚህ ያንን ብሔራዊ ማንነት የመጠቀም የተሻለ አቅም አዳብሯል። ኦህድድ፣ የኦህድድ ችግር የኦሮሞ ብሔረተኝነት ዝቅተኛ መሆን አይደለም። የኦህድድ ችግር ድርጅቱ በህብረተሰቡ ዘንድ ተአማኒነት ማጣቱ። ስለዚህ በሁለ ባንድ ወገን እነዚህ ሁለት ድርጅቶች ከሞላ ጎደል የብሔር አደረጃጀቱ ይፍረስና ዝም ብሎ ማንም ሰው በአባልነት የሚገባበት ወል ፓርቲ ይሁን የሚለውን ነገር ቢቃወሙ ለዚህ ተቃውሟቸው በቂ መሰረት ይኖራቸዋል ብዬ እገምታለሁ። በአዴን እና በሄድ ግን ወደ ማንነት ሲመጣ ስካር ውስጥ ያሉ ምንም ግልጽ የሆነ ነገር የሌላቸው እንኳን ለህዝቡ ሊያስተላልፉት፣ ለራሳቸውም የማይገባቸው አይደንቲቲ ነው ያላቸው። አሁን በአዴን ምንድን ነው አይደንቲቲው ምንድነው? ብአዴን እኮ ወደኋላ ወደ ታሪክ ዘንድ ስንመለከት ዛሬ ድርጅቱን የሚመሩት አብዛኞቹ ሰዎች ይሄን የነበሩ አ እዚህ የነበሩ ናቸው። እና በኢትዮጵያ ማንነት ዙሪያ እንግዲህ የኢትዮጵያ ማንነት ሲፈል የግድ የብሔር ማንነትን መደፍጠት ወይም መካዳድ፣ ግን በዛ ማዕቀፍ ውስጥ ሲንቀሳቀሱ የነበሩ ሰዎች ናቸው። ያንን ትተው ወደ አማራ አይደንቲቲ እንዲወርዱ ያደረጋቸው ምን ነበር? ተጨባጭ ሁኔታ፣ አቅም ስላልነበራቸው ነበራቸው ከጨዋታ ውጭ ስለሚሆኑ ብቻ ነው። ከዛም በኋላ መጥተው በህብረተሰቡ ተቀባይነት እንዳላገኙ፣ ተአማኒነት እንዳላገኙ በጣም ይሄ ግልጽ ነው። ተአማኒ የሆነ ድርጅት ቢመጣ የአማራ ማንነትን በማነሳሳት የአማራ ናሽናሊዝምን በማነሳሳት ድጋፍ ማግኘት ይቻላል ብዬ አምናለሁ። ልክ ኦሮሚያ ውስጥ እንደሚቻለው ማለት ነው። ባዕድን እንደ ገዢ መደብ መቆጠሩ በተለይ ከአማራ ትምክህተኝነት ፖይንት ኦፍ ቪው መታየቱ ራሱ የባዕድንን ህልውና በጣም አጠያያቂ ያደርገዋል። እሱም አንድ ነጥብ ነው። ትክክል፣ እንደዛው ነው። ከልብ የሚያምኑበት አይመስለኝም እውነት ለመናገር በኤትኒክ አይደንቲቲ ነው ማነው ብለህ እኔ የኔ ኤትኒክ አይደንቲቲ የዛ ብሔረሰብ የዛ ብሔር ወኪል ብቻ ነኝ ብለህ እንደገና ደግሞ አርባ ወይም ከዛ በላይ የሚሆኑ ድርጅቶች አንድ ላይ ተጨልቀው ማንን ነው የምትወክለው? ወይ ያንን የመጣህበትን ብሔረሰብ ነው የምትወክለው፣ አለበለዚያ በምንም አንዴት አርባ ሌላ ብሔረሰብ ትወክላለህ። እና በሄድንም ውስጥ ከፍተኛ የማንነት ብዥታ ያለበት ድርጅት ነው። እና ሁለቱ ድርጅቶች ምናልባት ረዘም ያለ ጊዜ ተወስዶ ውይይትና ክርክር ቢደረግ የቀረበውን ተፈራ ያቀረበውን ወደ ከብሔር የብሔር አደረጃጀት ፍረት የሚለውን ነገር ፖቴንሻሊ ሊደግፉ የሚችሉ ግሩፖች ይመስሉኛል። ግን በአዴን ና ደህዴንን ነው አይደለም ትለው ማለት በአዴ ና ደህዴ ደህዴ ግን ነው ግንባር ነው እንጂ ንቅናቄ አይደለም ማለት ምን ለውጥ አለው ብለህ ነው ያው ነው ግንባር ግንባርና ያቂውን አፍርሰው ግንባር ይሁን ካሉ ለ ለ ለ ደህዴ ማለት ነው ለምንድነው አራቱን አውራ ድርጅት አፍርሰው ግንባሩን አፍርሰው ሌላ ግንባር የማይሰሩት ነው እያለ ያለ ነው ዋጋ ያገ ዋጋ አላቸው ወስኔ አይደለም ደረሰ ዋጋ የላቸው ወደ ዘሂዴ ጋ ስትመጣ ዋጋ የላቸው። ዋጋ የሌላቸው ለምንድነው መሰለ፣ ጥርት ያለ የብሄር ማንነት አጀንዳ የላቸው። የተደረገ ለውጥ ካለ መስ የተደረገ ለውጥ የተደረገ ለውጥ ካለ የ የደህድን አባል ፓርቲዎች ከዚህ ቀደም ትንንሽ የነበሩ ፓርቲዎች በውስጡ የነበሩ ያንን ትንንሽ ማንነታቸውን ትተው አዳዲስ መታወቂያ አውጥተው የአንድ የዘደህድን የሚባሉ የእሱ የቡድኑ አባል እንዲሆኑ መደረጉ ነው። ይሄም አይ ቲንክ በዘጠና አምስት ባበሻ አቆጣጠር ከዛ አካባቢ ጀምሮ የመጣ ለውጥ ነው። ከዛ በፊት የስምጥ ሸለቆ የሚባል ፓርቲ እንደነበረ ቃለው የተለያዩ ፓርቲዎች ወረታች ነበሩ። አዎ የስምጥ ሸለቆ ስምጥ ሸለቆ የሚባለው ይወል በረሃ ላይ ያሉ ኢዴን እንዳለ ሆኖ ከዛ እነዚህ የደቡብ የሰዎች አሁን ቅድም ሲያነሳልኝ የነበረው ደረሰ ካሚልም፣ ካሚል ስትል ሰምቻለሁ አይደል? ካሚል አህመድ ካሚል አህመድ ማለት ከበረሃ ጀምሮ የመጣ ሰው ነው። የብሔራዊ ወታደር ነበረ፣ ተማረከ። በምርኮኛ ወታደሮች የተቋቋመ ነው ኢህዴን እና ያኔ እነሱ በኋላ ያን ማደራጀት ስለሚፈልጉ ህዋቶች፣ ኢህዴኖች እንደ ኢህዴን ሆኑና ላይክ ይሄ የኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ የሚባለው ሆነና እነ ካሚል እና ሌሎች መኮንኖች የነበሩ የተወሰነ እና የደብ ሰዎች የነበሩት የስምጥ ሸለቆ ማህበር የሚባል መሰረቱ ድርጅት የስምጥ ሸለቆ ድርጅት መሰረቱ። ኢህአዴግ አዲስ አበባን እስኪቆጣጠር ድረስ የስምጥ ሸለቆ የሚባለው ነበር የነበር ከዛ ድረስ በኋላ ላይ ነው ተገልብጦ ወደ ደቡብ ህዝቦች ምናምን የሆነው ማለት ነው። ሌላው እንግዲህ እኔ መስፍን ያነሳቸውን ሼር አደርጋለሁ። እና አሁን አንዳንድ ነገሮች እኒ ለምሳሌ ደሂዴ ግን እንየው። ደሂዴንም ይሁን ደሂዴ ዋቴቨር ብቻ የድርጅት ቋንቋውን እንይ። ለምሳሌ የድርጅት ቋንቋው አማርኛ ነው። ኦኬ፣ ሪፖርት የሚቀርበው በአማርኛ ነው። የሥራ የየን የድርጅቱ የሥራ ቋንቋ በሙሉ አማርኛ ነው እና አንዳንዶቹ ደግሞ በራሱ የአማርኛ ጠላት ነን ብለው የሚያስቡ ክትሮች አሉ። የአድሬዎች አሉ እና ውህደት እንደሌለው የምታይበት አንዱ ነገር ይሄ ነው። በጋራ መነጋገር ስላልቻሉ ካስታውሱ ከሆነ የጋራ እኮ ቋንቋ ሁሉ ለመፍጠር ጥረት አድርገው ነበር፣ ግን አልተሳካም። ከዛ አሁን የራሱ የደሂዴክ የስራ ቋንቋ ራሱ አማርኛ ነው የሆነው። እንግዲህ አንዳንዶች አማርኛውን እየጠሉ በአማርኛው ነው እየተዳደረ ያሉት። እኔ በኦፕንሊ ልናገር ብዬ ነው። እና የውህደቱ መነሻ ችግሩ ራሱ ከዛ ይነሳል። ሁለተኛ ጥቃቅን ብቻ አይደሉም። ደህደግ ውስጥ ያሉት አንዳንዶቹ እኮ አሁን ሲዳማን አንስታይም ብኛል። የሲዳማ ጉዳይ ሪላቲቭሊ እኮ ከህዋስ በምንድን ነው የሚተናነሰው? ወይም ከትግራይ እና የሲዳማ ህዝብ በአንጻራዊ መልኩ ምንድን ነው ልዩነታቸው? እና ትልልቅ የሆኑ ግን ደግሞ የተዋጡም የተዋጡም አካላት አሉ እዛው ውስጡ ማለት ነው። እና የትንሽም የትልልቅም አካላት ናቸው። ግን ዋነኛ አላማው ምንድን ነው? የጋራ ጉልበት የላቸውም እነዚህ ድርጅት ለሂዴን በምንም ታምር ጉልበት ፈጥሮ ህዋስድ የሚታገልበት ነገር መፍጠር አይችልም እርስ በራስ የሚበላላ ነው እንዳልኩ እኮ ነው እኔ እርግጠኛ ነኝ የሀይለ ማርያም ጠቅላይ ሚኒስትርነት ሲዳማዎች እንዴት እንደሚሸክካቸው ይገባኛል ከሲዳማ አባረሩታል እኮ ከክልል ፕሬዝዳንትነት ያባረረ ሰዎች የአገሪቱ ጠቅላይ ሚኒስትር ሆነ ስታየው የሚሰማቸውን ስሜት አስበው እና ውህደት የሌላቸው መዋሃድ የማይችሉ ዘይትና ውሃ ናቸው። በነገራችን ላይ የብአዴን ጉዳይ አሁን እኔ እዛም እያለሁ የሰማሁት ሌትሊም ፕሩፍ ያደረኩት ነገር ኢህዴን ወደ ብአዴን ሲቀየር አመራር ደረጃ ራሱ ልዩነቶች ነበሩ። በይሄ ካድሬዎች ትልልቆቹ ካድሬዎች ለምን ወደ ብአዴን እንቀየራለን የሚል ልዩነት ነበራቸው። እንደውም አሁን በቅርብ ቀን ካልተሳሰር ጠቅላይ ሚኒስትር የነበረው ታምራት ላይኔ ዩቤስ ነው፣ ዩቤስ የሚባል ሬዲዮ ጣቢያ ላይ ሰምታችሁት ከሆነ ከኢህዴን ወደ ባህዴን ስንቀየር ፍላጎት ያልነበረው ብዙ ሰው ነበረ ብሎ በኋላ ላይ ይፋ እንደሚያደርግ ተናግሯል። እና ውስጥም ልዩነት መኖሩን የሚያሳይ ነገር ነው። እነዚህን ነገሮች ለመጨመር ነው። ጥሩ። በነገራችን ላይ ይቅርታ አድርገው አንዲት ነጥብ ልጨምርና ውሳኔው ከእንትኑ በኋላ ከአዋሳው ጉባኤ በኋላ ወደ አዲስ አበባ ስንመጣ ውሳኔውን ለማስፈጸም ስራ አስፈጻሚ አልተሰበሰበም። በጣም ይገርምን። የኢህአዴግ ስራ አስፈጻሚ ሳይሰበሰብ ኢሚዲየትሊ አቶ መለስ ያደረገው ነገር ምንድን ነው? የሚደራጁት ሊጎች ሊጎቹ ማለት ነው። ሊጎቹ እንደ ብሔር ሳይሆን እንደ ኢህአዴግ ይደራጁ የሚል ውሳኔ የተወሰነ ኢቭን ስራ አስፈጻሚው ሳይሰበሰብ ማለት ነው፣ የኢህአዴግ ስራ አስፈጻሚ። ስለዚህ የግለሰቡ የእሱን አቋም ነው ያራመደው እዚህ ጋር ትልቁ ፖይንት ምንድን ነው? ይሄ ውሳኔ በዚህ ካሊ እንዲፈጸም ያደረገው መለስ አዲስ አበባ ላይ ነው። አዲስ አበባ ላይ ነው እንዲፈጸም ያደረገው እንጂ ሌሎቹ ጋር አይደለም። አንድ እሱ ነው። ሁለተኛ በጣም የሚገርመው ነጥብ የምነግርህ፣ ወቅቱ ይሄ ውሳኔ ተወስኖ ኢህአዴግ እንደ ኢህአዴግ ሊግ ከተደራጁ በኋላ እነዚህ ወጣቶች የኢህአዴግ ሊግ ከተመሰረተ በኋላ በሶስተኛው ሳምንት ለማንም ሳይናገሩ ህዋቶች የህዋስ ወጣቶች ሊግ ብለው አዲስ አበባ ላይ አደራጅ የሚገርም ኦ የሚቃረን ማለት ነው። ቀደም ሲል ከመጀመሪያው የሚቃረን እንደማለት ነው። በብሄር የተደራጀ ነው የለበትም፣ ማስተባብ አልተቀበሉትም ማለት እኮ ነው። እና ወይም እነሱ ያለበት የለበትም በዛ ዲቴል ውይይት ውስጥ አላውቀውም፣ ግን 3 ሳምንት ሳይሞላው አዲስ አበባ ላይ መጥተው የአዲስ አበባ ወጣቶች ጽህፈት ቤት ቅርንጫፍ ከፈቱ የትግራይ ወጣቶች ብለው ሰምታችሁ ይሆናል የአዲስ አበባ የትግራይ ወጣቶች ቅርንጫፍ የሚባል ጽህፈት ቤት ቅርንጫፍ ጽህፈት ቤት ብቻ ሳይሆን የአዲስ አበባ የትግራይ ወጣቶች ሊግ የሚል መሰረቱ ከኛ ተገንጥለው ማለት ነው ከኢህአዴግ ተገንጥለው ማለት ነው እና ይሄንን ነገር ሲመሩ የተነበሩት የዋልታ ኢንፎርሜሽን ስራ አስኪያጁ የሬዲዮ ፋና ስራ አስኪያጁ እና እና ኃይሌ ምናምን ያልኩ ሰዎች ኦርጋናይዝድ ሆኖ ኢሚዲየትሊ የትግራይ ወጣቶች ማህበር አዲስ አበባ ቅርንጫፍ ጽሕፈት ቤትና የትግራይ ወጣቶች ሊግ የአዲስ አበባ ቅርንጫፍ ጽሕፈት ቤት ከፈቱ ከኛ እውቅና ውጪ ማለት ነው። እና ከፍተኛ ክርክር ተካሄደ። ግን አማራጭ የለውም። ምንድነው በጀርባ ዞረው የደቡ የምናምን ማደራጀት ጀመሩ አዲስ አበባ ላይ ማለት ነው። እና የነበረው ሁለት ይሄ ነው። ይሄንንም ለአንሳው ነው። ጥሩ እንግዲህ በአዲስ አበባ ላይ የተደረጉትን ነገሮች መጽሐፍን የሚያነቡ ሰዎች ሁሉ ዝርዝሩን በስፋት ያገኙታል ብዬ ተስፋ አደርጋለሁ። ብዙ መረጃ ይዟልና። ያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭት ነው ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስቴቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድረሱን። መሰናዷችን ይቀጥላል ከዋዜማ ወደ አንድ ሌላ ነጥብ እንሸጋገር። እንግዲህ ኢህአዴግ የምንለው ፓርቲ ሲጀመር ህወሓት ነበረ። ህወሓትም የራሱ ታሪክ አለው። ከዛ የሚቀድምና ረዘም ያለ ጊዜ ቀዳማይ ወያነ የሚባል በኃይለስላሴ ጊዜ የተጀመረ ንቅናቄ ነበረ። ከዛ ተማሪዎች እሱን ሀሳብ ጠልፈው ወደ አሁኑ ህወሓት ትግል እንደወሰዱት ከአንዳንድ የታሪክ ጽሁፎች እናገኛለን። ኢህዴን ቀደም ሲል ያነሳነው ኢህዴን የአሁኑ በአዴን ሆኗል። ከዛም በኋላ የኢህአዴግ እና የኦህዲድን በስተመጨረሻ ወደ ኢህአዴግ ጃንጥላ ውስጥ መግባትንም አንስተናል። እንግዲህ አጠቃላይ ስናየው ኢህአዴግ አንዴ ጥንፈኛ የኮሙኒስት ፓርቲ፣ ሌላ ጊዜ አቤታዊ ዲሞክራት፣ አሁን ደግሞ ልማታዊ ፓርቲ ነኝ በማለት እንግዲህ የሬዮት ዓለም ጅዋጅዌ ነው የሚጫወተው በተለያየ ጊዜ የተለያየ የተለያየ መለያዎችን እየለበሰ ነው የምናገኘው እና በእርግጥ ኢህአዴግ የየትኛው ርዕዮተ ዓለም ተከታይና ምን አይነት ፓርቲ ነው የሚለው ጥያቄ ማንሳት ተገቢ ይመስለኛልና እስቲ እሱ ላይ ደረሰ ከአንተ ልነሳ። እኔ ይሄ ጥያቄ ባለፈውም ስለመለስ ሌጋሲ ስናወራ በነበረው ውይይት ላይ የመለስ አንዱ ትልቁ ጥንካሬ ነው ብለን የተነጋገርነው እንደዚህ በየጊዜው ተለዋዋጭ እና ደግሞ በጣም ተጻራሪ የሆኑ ህይወት አለማያ አመለካከቶችን የሚያስታርቁ በሚመስሉ የአጭር ርቀት የፖለቲካ ፕሮግራሞች ድርጅቱን ከፊት ከፊት እየመራ እዚህ ያደረሰ እሱ ስለሆነ መስፍን ባለፈው እንደጠቀሰው አይዲዮሎግ የመሆን ሚና ስለነበረው እሱ እንደ ትልቅ ሌጋሲ አይተናል። ያ ማለት አንተ አሁን እንደጠቀስተው ሲጀምር ትግራይ ብሔርተኛ ሆኖ የጀመረ ድርጅት ሲጀምር ብቻ አይደለም ሲጨርስም ማለት እንችላለን። አሁን የርሚያስን ትንተና ሰምተናል። አዲስ አበባ ላይ የነበረው የኢህአዲግ ቢሮ አዲስ አበባ ሰዎች በግለሰብ ወይም በኢትዮጵያዊነት የኢህአዲግ አባል እንዲሆን እንዲደራጁ ይፈቀድላቸው ብለው ሲጨርሱ አጠገባቸው መጥቶ ሌላ የድርጅት ሱቅ የሚከፍት ብሔርተኝነት ያለቀቀውን ድርጅት ነው። ዋህላ እሱም ከ ማርክሲዝም ሌኒኒዝም እና ከግራ የፖለቲካ አስተያየት ጋራ ለማስታረቅ የሞከረ ፣ ስለዚህ ኢንተርናሽናሊስትም በመደብም ደግሞ ተቃርኖ እና በመደብ ትግል ስልጣን ሊተነትን የሞከረ ድርጅት፣ ኋላ ላይ አብዮታዊ ዴሞክራት ነኝ ያለ ደግሞ ደማሆን ልማታዊ ዴሞክራሲ እና ልማታዊ መንግስት የሚል ያመጣ ነው። እነዚህ በሙሉ ቅድም እንዳልኩት ተጻራሪ እና ተቃርኖ የተሞላባቸው ናቸው። አሁን ከተነጋገርነው ሁኔታ ተነስተን እውነተኛ ማንነቱና መልኩ ምን ይመስላል ብለህ ካልከኝ ምናልባት ቅድም እርሚያስና መስፍን ወደ አነሱት አይነት ትንተና መለሳለሁ። አስኳሉ አሁንም የትግራይ ብሔርተኝነት ነው። ከሌሎች ብሔረሰቦች የመጡ ልሂቃን ተጠግተውታል። ምንም አይነት ተቀባይነት ሌጂቲመሲ እንወክላለን በሚሏቸው የሕብረተሰብ አካላት የላቸው። ይሄ ደግሞ የአመለካከት ወይም የፖለቲካ ስራን በትክክል የመስራት ችግር ጉዳይ ብቻ ሳይሆን ኢቨን የአቅምም ችግር ያለባቸው ሰዎች ናቸው እነዚህ ሰዎች። ስለዚህ ሌጂትመሲ የምንለ የላቸው። እንዴት አድርገው ነው ከስርዓቱ ተጠቃሚ እንዲሆኑ ህወሀት ያደራጃቸው ካልክ መስፍን ቅድም የጠቀሰው ነገር አለ። ጥቅም፣ የኢኮኖሚ ጥቅም፣ የኢኮኖሚ ጥቅም ብቻ ነው። ከህወሀት ውጪ ያለውን ብአዴን በለው፣ ኦህዴድ በለው፣ ደኢህዴን በሄጄ በለው ውስጥ ያለውን የፖለቲካ ልሂቅ የሚዘውረው የሬዮት ዓለም እምነት አይዲዮሎጂካል ኮንቪክሽን ወይም ኮንስቲትዌንሲ ደጋፊ ያለው መሬት ያለው እግር ያለው የፖለቲካ ጨዋታ አይደለም። ሌሎቹ የሚጫወቱ የሚያገናኛቸው ነገር ጥቅም ነው፣ የጥቅም ሰንሰለት ነው። ስለዚህ ኔ ሁለት መልክ አለው ውላል። አንደኛ ኤትኖ ናሽናሊስት ነው፣ የትግራይ ብሔርተኛ ነው። ሁለተኛ በፖለቲካል ሳይንስ አንድ የምንጠቀመው ቃል አለ፣ ፓትረን ን ክላየንት ሲስተም የፓትሮኔጅ ሲስተም ምን ማለት ነው? ጥቅምን ጥቅም ስንል ዝብን፣ መሬትን፣ ቦታን፣ ፐርስ፣ ለምሳሌ ሹመት ሊሆን ይችላል። ወደ ፈረንጅ ሀገር ለትምህርት መላክ ሊሆን ይችላል። እንደነዚህ አይነት ነገሮችን የሚጠቀም በአንድ መልኩ የእቁብ አይነት ነገር ነው ማለት ይችላል። ይሄ ሁለት መልክ ነው አለው የምለው። ኢትኖ ናሽናሊስት ና ፓርቲ ፓርቲ ነው እንዲህ ነው ምን እውነቱን ለመናገር በሪዮት ዓለም መስመር ላይ ይሄን ፓርቲ ቀኝ ነው ወይ ግራ ነው ማለት አሳፋሪ ነው። አሁን ይሄን ፓርቲ ሶሻል ዴሞክራት ነው ወይም ሪፐብሊካን ነው ወይም ሊበርታሪያን ነው ማለት በእውነት ለፖለቲካ ሳይንስ ትምህርትም ሆነ በዓለም ላሉ በዲሞክራሲ ውስጥ ለምናያቸው የፖለቲካ ተቋማት ክብር አለመስጠት ነው። ምክንያቱም ይሄ ፓርቲ አዝናል። ይሄንን ስናገር የሆድ መንጋ ነው። እኔ እንደማያውቁ እስቲ ኤርሚያስ፣ ለበርካታ ካድሬዎች የኢህአዴግን የፖለቲካ ፕሮግራም ስልጠና ትሰጥ ነበረ ነበርና፣ ምን ብለህ ነበር የምትነግራቸው? እኔ አሁን እንብላ አንዳንዴ የማፍርበት ጉዳይም መሰለህ እዛ እንደተጠመከው እና በተጠመከው ልክ ነው የምትናገረው። እና በኋላ የውጭን ኢንቫይሮንመንት ስታይ ሆነው የምትደነግጠው። በተለይ እዚህ ሀገር ከመጣ በኋላ አሁን አንድ ያፈርኩበትን ነጥብ ብነግርህ የኢህአደግ መሰረታዊ ፕሬኒስ ፕሌ ነው ብሎ የሚያስበው ኢቭን ህገ መንግስቱ ላይ የተቀመጠች ነጥብ አለች። የህዝቦች ቀጥተኛ ተሳትፎ ምትል ተምታስኮሆነ እና የእኛ ዴሞክራሲ ከየትኛውም የዓለም ዴሞክራሲ የምንለየው የህዝቦች ቀጥተኛ ተሳትፎ በመኖሩ ነው ብለን ይሄን በቃ ስናንቋቋው ነው የምንውለው በየቀኑ እና በቃ እንደኛ እኮ የህዝብ ቀጥተኛ ተሳትፎ የሚያረጋግጥ ዲሞክራሲ ያለበት ሀገር የለም እያልን ነው ስንናገር የከረምነው። ኤሪ ኤሪ ች እንትን ማለት ነው ይች መድረክ እና በኋላ ግን እዚህ ሀገር መጥቼ ሳይ ግን ቀጥተኛ ተሳትፎ ኢቨን ፍርድ ቤቶች አሜሪካ ገብተ በቅርብ ቀን ፍርድ ቤት ገብቼ እነ የፍርድ ቤቱ ሂደት ይሄ ነው የኛ ይሄ ነው የሚለውን ለማንሳት አይደለም። እንደ የህግ እንትኑን አይደለም፣ ግን እንዴት የህዝቦች ቀጥተኛ ተሳትፎ ሲረጋገጥ ታያለህ። እዛ ውስጥ ሰዎች ላይ ሲወስኑ ታያለህ። ህዝቡ ሲወስኑ ታያለህ። ቀጥተኛ ተሳትፎ ሲያደርግ እና የህግ የህግ ኮንቴክስቱን ትቼው ነው የኛ ይሄ ነው የነሱ ይሄ ነው የሚለውን ትቼው ማለት ነው እና እና ወደ ውጪ ስትወጣ አንድ የሆነ የታጠረ ዙ ውስጥ ከተውህ በዛዙ ውስጥ ያለውን እንቅስቃሴ ነው የምታየው። ይሄን እንደ መሰረታዊ ነጥብ እንደውም እኔ አድቫይዝ የምሰጣቸው እነሱ ውስጥ ያሉ መሪዎችን ወጣ እያሉ አካባቢው ጋር አፍሪካም እየሄዱ አውሮፓም እየመጡ እንደው እየታዘቡ ቢሄዱ ጥሩ ነው። በተለይ ካድሬ ስልጠና እያላ- ያሉ ሰዎች ይህን መልዕክት አስተላልፍልኝ አርጋው እና ወደ እንትኑ ልግባና እንደው ጥያቄ ለመጠየቅ ነው ማለት። አውሮፓን አሜሪካን መምጣት ሳያስፈልግ እንደው ማንበብ ተከልክሏል። አረ ይሄ ነገር እንደው የኛ ጥሩ ነው ማለት አንድ ነገር ነው። ግን በዓለም ላይ ብቸኛዎቹ ከአፍሪካ ብቸኛዎቹ እና ማንበብ ተከልክሏል ወይ መለስ አንባቢ ነው ነው የሚባለው። እና እሱን መከተል ሁሉንም ነገር ማንበብ ነው ወይስ ወደታች ሲወርድ አይሰራም እሱ አንድ ነገር ይጻፋል። በዛ ነገር ላይ ተመስርተ ነው የምትናገረው እና አማራጭ አስተሳሰብ አማራጭ ነገሮችን የምታይበት እድል ወደ ሌላ ነው የሚከትል። መጽሐፌ ላይ ተው ከሆነ የቅንጅት ማኒፌስቶ ማኒፌስቶ ለምሳሌ አንድ አማራጭ ነው እና የኢህአዴግ ውስጥ የነበርን ካድሬዎች ተደብቀን ነው ያንን ማኒፌስቶ ያነበብነው። እንደውም አይታችሁት ከሆነ አንዱ ከበደ ብሩ የሚባል የህዋት ካድሬ እና የአንድ ምርጫ ክልል የሚመራ ሰው ማኒፌስቶውን ቦርሳ ውስጥ ደብቆት አይቼ፣ ለምንድን ነው ይሄ እንዴት አየኸው ምናምን ስለው፣ በጆሮዬ መጥቶ እነክሊነክሊ እንዳይሰሙ ልታጣላኝ ፈልገ ነው ነው ያለ እ እና እንኳን ሼ ልታደርግ ዶክመንቱ መያዝ ኃጢአትም የሆንበት ነገር ነው አንድ ሁለተኛ ቅድም ጥቂቶች ነው የሚያውቁት እና አንዳንድ የአይዲዮሎጂ ለውጦች በሰምተህ ከሆነ ኢህአዴግ ውስጥ የአስተሳሰብ እድገት የምትባል ቃል መታለች። አሁ የአስተሳሰብ እድገት ትባላለች፣ እጅ ቃል እና በደንብ ቼክ አድርጓት። የአስተሳሰብ እድገት እንግዲህ አንተ ከሰሜን ወደ ደቡብ እየተጓዝክ አይ አቅጣጫዬን ቀይሬ ከደቡብ ወደ ሰሜን ነው የምሄደው ስትል ሀው ካኒት ብዬ የአስተሳሰብ እድገት የሚሆነው ይሄ የአስተሳሰብ ለውጥ ነው ለውጥ ነው የሚሆነው እንጂ የአስተሳሰብ እድገት አይደለም። የአስተሳሰብ እድገት አንድን ፕሮብሌም በጣም ረጅም ሂደት ሄደ የምትፈታበትን ፕሮሰስ አሳጥረ የምትፈታበት፣ ግን ከሰሜን ወደ ደቡብ የሚሄድ ሰው ፊቱን ቀኝ ወደኋላ ዞሮ ከደቡብ ወደ ሰሜን ሲመጣ የአስተሳሰብ እድገት የሚባልበት ይሄ ልክ አይደለም። ግን የተለመደ ቃል ሆነ። አሁን ኢህአዴግ ውስጥ አንዱ የተለመደው ነገር የአስተሳሰብ እድገት መጥቷል ትባላለች። ስለዚህ እቺ በደንብ በእንደት ያስፈልግ ሲተረጎም የአቅጣጫ ለውጥ ተደርጓል። የአይዶሎጂ ለውጥ ታዘናል። የአቅጣጫ ለውጥ ነው እንጂ ቤዚካል አስተሳሰብ እድገት አይደለም። አሁን ምንድነው ችግሩ? በተለይ እኔ ሆነስትሊ ለመናገር የህዋት ይሄ ታጋይ የነበረው ኃይል፣ ይሄ ከጦር ሜዳ የነበረው ኃይል ወይም ደግሞ ጉሬላ ፋይተር የነበረው የተቸነከረ ነው ተቸንክሯል፣ በሆነ አስተሳሰብ ከዛ ከፍ የነከረበት አስተሳሰብ ነቅ ለማውጣት በጣም በጣም በጣም ከባድ እና ይሄን ያውቃል። በተለይ እነ መለስ በደንብ በደንብ የሚያውቁት ነገር ምንድን ነው ይሄንን ኃይል በአዲስ አስተሳሰብ መሙላት አይቻል እና ይሄማ ይሄንን ነው ማቀው ለምንድን ነው ይሄን የሚቀየረው ይላል። በስነ ስርዓት ቢኮዝ የሞትኩበት ነው ወንድሜን ያጣሁበት ነው የታገልኩበት አይዲዮሎጂ ነው ይላል ይሄ። ስለዚህ ለእነዚህ ሰዎች የአስተሳሰብ ለውጥ መጥቷል ያቅጣጫ ለውጥ መጥቷል ብለ ከምትነግረው ይልቅ ከደረሰበት ያውም እኮ ከደረሰበትና ካወቀ ከነቃ ማለት ነው። የምትነግረው ነገር ያስተሳሰብ እድገት መጥቷል ብለህ። ስለዚህ የቃላት ጨዋታማ አለች። እና በተለይ በተለይ ደግሞ አሁን አስኳሉም ህወሀት ስለሆነ ህወሀት አካባቢ ያሉ ሰዎች የብቃት የዚህ የመቸንከር ችግር ስላለባቸው አዲስ ነገር የመቀበል አይችሉም፣ ቶታሊ አይችሉም። ይሄ ውስጥ ሆነ የምታየው ነገር ነው እና አሁን አንዳንድ ምሳሌዎች ላንሳ። ኢህአዴግ እኔ በሶስት ፓተርን ነው የምከፍለው፣ የዚህ የሪዮት ዓለሙን ጅዋጅዌ ሶስት አድርጌ ነው የምቆጥረው። ከዘጠና ሶስት አመተ ምህረት ከዘጠና ሶስት እስከ ዘጠና አምስት እና ከዘጠና ስምንት ዓመተ ምህረት በኋላ ያለው ሶስት ፓተርን ነው ማየው እኔ። ከጅምሩ ከጅምሩ እስከ ዘጠና ሶስት ያለው ላይ በሁለት ነገሮች ማለት ነው በአብዮታዊ ዲሞክራሲ አስተሳሰብ ላይም በኢኮኖሚ አስተሳሰብ ላይም መድበለ ፓርቲ ስርዓቱን ላይ ማለት ነው። በእነዚህ ሶስት ጉዳዮች ላይ ኢህአዴግ ሶስት ጊዜ ተገላጧል። ተቀኝ ወደ ኋላ ዞሯል። ነገር ግን ያው ቅድም እንዳልኩት የአስተሳሰብ እድገት በሚለው መጥቷል። እና ከዘጠና ሶስት ወደዛ የነበረው አብዮታዊ ዲሞክራሲ፣ የሚገርም ነገር፣ የሌላውን የማይቀበል አብዮታዊ ዲሞክራሲ ነው የነበረው። ሌሎች አስተሳሰቦችን የሚገድብ አብዮታዊ ዲሞክራሲ ነው የነበረው ከዘጠና ሶስት እስከ ዘጠና ስምንት ሱስታሜ ክስቴምጥኛ የካድሬ አሰልጣኞች የነበርን ሰዎች እንደው በትንታኔ ደረጃ እንዲገባን ተደርጓል። የነበረውን ነገር በአንጻራዊ በሆነ መልኩ እና የእውቀት አድማሱ ሳይሆን ደስ በአንጻራዊ በሆነ መልኩ ትንታኔ የተሰጠው ከዘጠና ሶስት እስከ ዘጠና ስምንት ነው። ይሄ ምንድን ነው? የአብዮታዊ ዲሞክራሲ ሊብራል ዲሞክራሲ ሊደርስበት የሚችለው ጫፍ ይደርስና ራሱን በራሱ በልቶ ያልቃል ነበረ የሚለው እንደዛ ነበረ የሚለው ከ93 እስከ 98 ያለው እና በዛ በአቤታዊ ዲሞክራሲ ውስጥ ያሉት ሰዎች ለሁለት ይከፈላሉ ይላል። እነዚህ ሀብት የማካበስ እድል ያገኙት ሰዎች ወደ ሌበራሉ፣ ይሄ ፍጹም ጫፍ የሆነው ሌበራል ይሄዳሉ። ለህብረተሰቡ እንወግናለን የሚሉት ወደ ሶሻል ዲሞክራሲ ይሄዳሉ። ስለዚህ አቤታዊ ዲሞክራሲ ራሱን በልቶ በልቶ ይጨርስና ወደ ሁለት ይከፈላል፣ ግን የመጨረሻ ጫፉ ሌበራል ነው የሚል ነው ትንታነ። ከኢኮኖሚ ኮንቴክስት ደግሞ ይሄ ከዘጠና ሦስት እስከ ዘጠና ስምንት ያለው በተመረጡ ጉዳዮች ላይ ብቻ ነው መንግስት የሚገባው የሚል ነው የነበረው። በተመረጡ ጉዳዮች ላይክ አሁን ይሄ ቴሌ ምናምን ምናምን፣ እንደውም የኢኮኖሚ ትስስር በሚፈጥሩ ነው የሚለው እዛ ላይ ይሄን ሁለቱን ወስደህ ከዘጠና ስምንት በኋላ ግልብጥብጣቸው ነው የወጣው እነዚህ ነገሮች እና የአሜሪካዊ ዲሞክራሲ ልክ እዚህ ያለው የሊበራል ዲሞክራሲ ፈራረሰ አሜሪካ ያለው የሚል ወሬ ሲሰማ፣ ከዛ አይዶሎጂካል ለውጡ ከዚህ ነው የመጣው። በነገራችን ላይ ከውስጥ ወደ ውጭ አይደለም የመነጨው። የዓለም ኢንቫይሮንመንት ታይቶ አይ እንዲህ ከሆነማ አሜሪካዊ ዲሞክራሲ ለዘላለም ይኖራል፣ በቃ አሸናፊ፣ በቃ ቀኝ እጃችንን ማንሳት ጀመርን እንደ እንትን ማለት ነው እና አሜሪካዊ ዲሞክራሲ ለዘላለም የሚኖር እንደሚኖር ያተሳሰብ እድገት ተባለ። ኢኮኖሚውንም አስደስቴም ታይም በተመረጠ ጉዳይ ላይ ሳይሆን በወሳኝ የኢኮኖሚ ክሮን መንግስት ነው የሚጫወተው የሚል ነው የተወሰነው። እና ይሄ የአይዲዮሎጂካል ጅዋጅዌው ከዚህ አንጻር መታየት አለበት ነው የሚለው። እና አንዳንዴ የሚገርመኝ ነገር መሰለ ትልልቅ የምትላቸው ሰዎች እራሱ ተሸንግረው ታያለ። አሁን አንድ በቅርብ ቀን ልማታዊ መንግስት ክርክር በአዲስ አበባ ዩኒቨርሲቲ ያዘጋጀው ላይ ሰባት ነጋ ተገኝቶ በሳቅ ነው የገደለኝ የኢኮኖሚያችንን መርህ በተመረጡ ጉዳዮች ላይ ነው ብሎ ሲናገር ሰማሁት። እና አይ የሰውዬ ለካ አልሰማም፣ ዘጠና ስምንት ላይ ቆሟል የሚባለው እውነት ነው። ወደፊት ነው ሄድኩት እና ስሙት፣ ያው ቪዲዮውም አለ። በተመረጡ ጉዳዮች ላይ ነው የሚለው። ዛሬ ወርልድ ባንክና ኤምኤፍ በአለም ደረጃ ሶስተኛ ሀገር አድርጓታል ኢትዮጵያን በመንግስት ኢንቨስትመንት እና እስከዛ በሄደበት ሁኔታ፣ ይሄንን እንኳን የማያውቅ የተቸነከረ ሰው እንደሆነ ነው የገባኝ። ኔን ወይስ በዚህ ደረጃ ላልታብዬ ነው መስፍን፣ በዚህ ላይ ሐሳብ አለ? አይ እንደው መጀመሪያ እርሚያስ ልጠይቀው እያሰብኩ ነበር። ይሄ አብዮታዊ ዲሞክራሲ የሚባለው እንስሳ ምንድን ነው ብዬ ልጠይቀው ነበር። በሶስት ከፍሎ በሶስት ዘመናት እንዴት ሊለዋወጥ እንደነበረ በነገራችን ላይ ግራ የሚያጋባ ነገሮች ቢኖሩትም ከዚህም ከዛም የሚመጡ ደንበኛ ሪዮታ አለማኝ መሰረት ያላቸው እሳቤዎች ወይም ታሳቢዎች አሉት። ችግሩ ግን እንደተባለው ምንም ቋሚ መሰረት የለውም፣ ያው መለስ የመለስ ጥናት እንደደረሰበት የሚለዋወጥ መሆኑ ነው። እና የምጨምረው የለኝ ህ ለእለቱ ያልነውን ሰማችሁ። ቀሪ ሐሳቦች አሉን፣ ሳምንት እንመለስባቸዋለን። በውይይታችን ላይ የተሳተፉት የቀድሞ የመንግስት የኮሙኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታና የኢህአዴግ ድርጅት ጉዳዮች ጽህፈት ቤት ሹም የነበረው ኤርሚያስ ለገሰ፣ ባልደረቦቼ ደረሰ ጌታቸውና መስፍን ነጋሽ ነበሩ። የፕሮግራሙ አዘጋጅ አርጋው አሽኔ የሚኖራችሁን ማናቸውም አስተያየቶች ዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ብላችሁ ልትጽፉልን ትችላላችሁ። በደስታ እናስተናግዳለን። እንደዚሁም ደግሞ በማህበራዊ ገጾቻችን በፌስቡክ እና በትዊተር ዋዜማ ራዲዮ ብላችሁ ብትፈልጉን ታገኙናላችሁ። ዋዜማን አድምጡ፣ ተሳተፉ፣ አጋሩ። ስላደመጣችሁን እናመሰግናለን።